ና ጋቢና ቪኦኤ። ሰላም ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁት። Africa's loudest DJ, DJ Fatsy on the 1 and 2. One love is for mission. miss you. ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ አድማጮቻችን ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርቡ አርብ የቀን ጠዴ ጋቢና ቪኦኤ ፕሮግራማችን ተጀምሯል። ማስተናግዳችሁ ዲጄ ፋቱ ነኝ። ዛሬ አብሮ ሄኖክ ፈንቴን እንጭኘዋለው። እንግዲህ ፕሮግራማችን ዛሬ ደመቅ ብሎ በወጣቶች ታጅቦ ነው እስከ መጨረሻው የሚቀጥለው። ሲንግራዎቼን ዛሬ ጫንቋቸውን ሰዎች አድምጡ። አብርሃም ድሪያስ ስባላለሁ በቢዝነስና ኢንተርፕርነርሽፕ እንዲሁም አግሪፕርነርሽፕ ግብርናንና ኢንተርፕርነርሽፕን አንድ ላይ ባጣመረ መልክ ኢትዮጵያ ውስጥ የሜካናይዜሽን ስራ ላይ ነው የምሰራው። ስለዚህ ስለ ቢዝነስና ኢንተርፕርነርሽፕ ስራ ፈጠራ ስናወራ ትልልቅ ፈጠራዎች ከሌላ ቦታ ከሩቅ ቦታ አይደለም የሚመጡት እንደ ኢትዮጵያ በተለይ ብዙ ሕዝብ ባለበት ሀገር በዙሪያቸውን ያለውን ችግሮች በዙሪያችን ያለውን ችግሮች እና እኛ ያለንን አቅም አይተን ማርኬት የምንፈልግ ከሆነ በጣም ብዙ የሚሰሩ ስራዎች አሉ። ወደፊት እደርስበታለሁ ብለህ የምታስበውን በደንብ ማሰብ ነው። አጠገብ ያሉ ሰዎች ምናልባት ለምን ትጨነቃለ ለምን አተው ከዚ የተሻለ ቦታ አለ ብለው ሊያሳዩ ይችላሉ። ግን እዛ ቦታ ላይ በጣም ጽናት ይፈልጋል፣ ጸንቶ ማለፍን ይፈልጋል። ባለፈው ካነጋገርናቸው ከማንዴላ ዋሽንግተን ተሳታፊዎች መካከል አብርሃም ነበር ያደመጣቸዋቸው። ዛሬም ፕሮግራማችን ላይ በዛ ያጠነጥናል። ከዚህም በኋላ ደግሞ በፌስቡክ ላይቭ ፕሮግራም አለን። ከእነሱ ጋር ላይቭ በፌስቡክ ፓናል ዲስከሽን አለን። ስለዚህ ስለ እነሱ እያወራን ዛሬ ሙዚቃ እያደመጥን እንቆያለን። ፍቅሩ ማሰፋበራለው አገር ቤት የፊልም እና የዶክመንተሪ እንዲሁም የአጫጭር የሬዲዮ ጽሁፍ ስራዎችን በመስራት ላይ ይገኛል። ከአፍሪካ ችግሮቿ አንዱ ትልቁ ችግር ምንድነው? የራሷን ችግር የራሷን ታሪክ የራሷን ያላትን ማንነቷን የሚናገርላት የራሷ የሆነ ሰው አለመኖሩ። ለዛም ሶስተኛ ወገን ደግሞ ሁልጊዜ መጥቶ በአንተ ጫማ ውስጥ ሳይገባ ከውጭ ሆኖ የሚያየውን ነገር ሲያወራ ሁልጊዜ ታሪኩ የተሳተ ነው የሚሆነው። ያንን ከመቅረፍ አንጻር አፍሪካ የራሷን ታሪክ በራሷ ተናጋሪዎች ልትናገር ይገባታል። ማንነታችንን ታሪካችንን በመናገር ውስጥ ለጥያቄዎቻችን መልስም የማግኘት ነገር ይመጣል። ለማናቃቸው ነገሮችም የማያቅም ሰው ካለ እንዲያቅ ይደረጋል። ለዛ ደግሞ ላለን ችግሮች በጠቅላላ መፍትሄውም ከእኛ ውስጥ ነው መውጣት ያለበት። ስለዚህ እንደዚህ እንደዚህ እያልን እስከ ለሚቀጥሉት ሀያ አምስት ና ወደ ሀያ አምስት ደቂቃዎች አብረን እንቆያለን። ማስተናገዳችሁ ዲጄ ፋትሱ ነኝ። ሙዚቃ ነው እንግዲህ ፕሮግራም የሚጀምረው ሙዚቃ ሆል ኦፍ ፌም ይሰኛሉ እነሱ ከዊልያም ጋር እሱን እናስደምጣችኋለን ተመልሰን እንመጣለን The world's gonna know your name, yeah. cause you burn with the brightest flame. Yeah. And the world's gonna know your name, yeah. and you'll be on the walls of the whole face. You can go the distance, you can run the mile, you can walk straight through hell with a smile. You could be the hero, you could get the gold. The never could be broke yeah, do it for your people Do it for your pride you're never gonna know if you never even try Do it for your country Do it for your name Cause there gonna be a day when you're ቻምፒየን ሆል ኦፍ ፌም ሄኖክ ገብቷል። አስገብቸዋለሁ። ቻምፒየን ሲል ምን ትዛለ። ዛሬ ዛሬ፣ ኦ ዛሬ በጣም ልዩ ቀን ነው እኮ በነገርህ ላይ የ10000 ሜትር የዓለም ሬከርድ ተሰብሯል። ተሰብሯል በ1993 ዓመተ ምህረት ነው በነገርህ ላይ በቻይናዊት ተይዞ ድንቅ ድንቅ ኢትዮጵያዊ አትሌቶች ሁሉ ሊሰብሩት የፈለጉ ክብረ ወሰን ነበረ፣ አልሆነም። በዛሬው ዕለት ተሰብሯል። የሁለት አመት ልጅ ነበረች ክብረ ወሰኑ ሲሰበር፣ ሱራፌል ዛሬ እዚህ የመጣሁት ያንተን የሙዚቃ ሾው ለማስተጓጎል አይደለም። ማናት ናት ብለህ አለፍካት። ስሟን ሙሉ ስሟን ሳጠቅስ ማን ነበረች? ማን ነበረች? ዳይመንድ አልማዛያና አለማስተዋለን ለማውቀ ነው። እንግዲህ በጣም ደስ ብሎናል። ለመላው ኢትዮጵያ ሕዝብ በሙሉ እንኳን ደስ አላችሁ እንላለን። ከዛ ወደ ሄኖክ አስተላልፋቸዋል። መልካም ዛሬ የዓለም አቀፍ የወጣቶች ቀን በተባበሩት መንግስታት ድርጅት ተቀርጾ ግን ወጣቶችን በዓለም ዙሪያ የሚመለከቱ ጉዳዮች ወጣቶች በዓለም ዙሪያ የሚሰሩትን ስራዎች የምናስታውስበት መድረክ ፈጥረን ነው የመጣ ነው። ከዚህ ውይይታችንም በኋላ ሀሽታግ አስክ ያሊ። ሀሽታግ ኢንተርናሽናል ዩት ደይ 2016 በሚል ውይይት እናደርጋለን። አሁንም በፌስቡክ በቀጥታ እንግዶች ስላሉን እንግዶቻችንን እናስተዋውቃችሁና እነሱም ራሳቸውን ያስተዋውቃሉ ውይይት እንቀጥላለን። በቅድሚያ ወደ አዲስ አበባ ልሂድ። ሚካኤል መስመር ላይ አለ አለው። ሄኖክ ተሳፈር፣ ግባ። እንግዲህ የጋቢና ጉዟችንን እንቀጥል። እሺ እንግዲህ የዛሬ ሁለት ዓመት በማንዴላ ዋሽንግተን የመሪዎች መርሃ ግብር ተካፍለ ነበረ። ወደ ኢትዮጵያ ተመልሰ ደግሞ የምትሰራቸው ግሩም ግሩም ስራዎች አሉ። ንስር ማይክሮ ፋይናንስ እስኪ ራሴን አስተዋውቀን የምትሰራውን ስራ ባጭሩ ንገረን። እሺ። እንግዲህ አንተ እንደጠቀስከው እኔ ሚካኤል አዲሱ ይባላል። የምኖረው እዚያ አዲስ አበባ ነው ሙያዬም በፋይናንስ እና በቢዝነስ ኤሪያ ለረጅም ጊዜ በኮንሰልታንትነት ሰራ ነበር ወይም በአማካሪነት። ከዛ ግን በፈረንጆች ሁለት ሺህ አስራ ሶስት ላይ በፈረንጆች አቆጣጠር ማለት ነው። ለተለያዩ ቢዝነስ ተቋማት ብዙ ጊዜ አንዱ ቻሌንጅ ሆኖ የምናየው የገንዘብ አቅርቦት ችግር ስለሆነ ያንን ችግር ለመፍታት ይጠቅማል ብለን ያሰብነውን አንድ ምስር ማይክሮፋይናንስ የሚባል የገንዘብ አገልግሎት ተቋም አቋቁመን አሁን ስራ ከጀመርን ኦልሞስት ሁለት አመት ሆኖናል። በዋናነት እሱ ላይና በተጓዳኝ ደግሞ የተለያዩ የቢዝነስ እና የፋይናንስ ኮንሰልተንሲ ስራዎችም፣ አንዳንድ ትንንሽ ቢዝነሶችም ደግሞ ራሴ ራን በማድረግ እገኛለሁ። እንግዲህ ሌላም እንግዳ አለችን። አሁን ለጊዜው ኒውዮርክ ነው ያለችው፣ የዘንድሮ ማንዴላ ዋሽንግተን መርሀ ግብር ተሳታፊ ናት። ሚልሃ ደስታ። ሚልሃ እንዴት ነሽ? ሰላም ሄኖክ ደህና ነኝ። እንግዲህ በዛሬ የተባበሩት መንግስታት፣ በቅድሚያ እስኪ የምትሰሪውንም ስራ ሰሞኑን ስላቀረብንሽ በስፋት ነበራችሁ። እስኪ የምትሰሪውን ስራ ግለጭልንና ወደ ጥያቄ አልፋለሁ። እኔ እንግዲህ የምሰራው የአካባቢ ጥበቃ ጉዳዮች ላይ ነው። በአሁኑ ጊዜ የምሰራው የአቃቂ ወንዝን ማጽዳት ስራ ላይ ነው። ከኤንጂኦ በኩል ሆኜ ነው የምሰራው። አዲስ ኤንጂኦ ወይም ፕሮጀክት ከፍተን አቃቂ ወንዝን ለማጽዳት ጉድጉድ እያለ ነው እንግዲህ ያቃቂ ወንዝ እንደሚታወቀው በጣም የተበከለ ወንዝ ነው። የተለያዩ የጤና ችግሮችን ያስከትላል ያው ወንዝ መበከሉ። እንዲሁም ደግሞ ያ ወንዝ ደግሞ ማጽዳት ፕሮሰሱና ሲጸዳም ደግሞ የተለያዩ እድሎችን የቢዝነስም ሆነ የተለያዩ እድሎችን ለኅብረተሰቡ ይከፍታል። ያንን በማሰብ ነው ሁ እንግዲህ ከዚህ በፊትም ስንነጋገር ሚልሃ የአቃቂ ወንዝን በተመለከተ በርካታ ጥናቶች መደረጋቸውን ግን ማህበረሰቡን በተለይ ትንንሽና አነስተኛና ጥቃቅን የንግድ ተቋማት በዚህ አካባቢ ጥበቃ ውስጥ እንዲሳተፉና ከንግድ ሥራቸው ጋር አንድ ላይ እንዲያደርጉት ከስራ ፈጠራ ጋር የተያያዘ መንገድ ግን ተቀይሶ አያውቅም። እና እሱን እስኪ እንመልከት በሚል ነው ወደ ስራ የገባችሁት። እንደነገርሽኝ ከሆነ በምንድን ነው እንደው የሚለየው? አሁን ይህንን ዝርዝሩን ወይ ላላደመጡ ወይ ላልተረዱት እስኪ አስረጅን። ምንድን ነው ልዩ የሚለየው ምንድን ነው ከጥናት አልፎ ወደ ስራ መግባቱ? እንግዲህ እስካሁን ድረስ አቃቂ ወንዝ ላይ ፕሮጀክት ተብሎ አቃቂን እናጣው የሚል አይነት ፕሮጀክት እኔ ስራ ላይ የዋለት ፕሮጀክት የለም። የተቀረጡት ፕሮጀክቶች አሉ ግን ወደ ስራ ላይ ለማዋል አልበቁም። ስለዚህ አሁን መጀመሪያ የምንፈልገው እዛ አካባቢ የሚኖረውን ማህበረሰብ ኑሮውን ማሻሻል፣ የሚጠቀሙትንም ውሃ የተሻለ ውሃ መስጠት፣ እንዲሁም ደግሞ የተለያዩ የቢዝነስ መንገዶችን መክፈት ነው እና ከ- ከእነዚህ ቢዝነሶች አንዱ ያው እዛ አካባቢ ብዙ ገበሬዎች አሉ። ያንን ውሃ እየተጠቀሙ ምርት የሚያመርቱ ገበሬዎች አሉ። ከእነሱ ጋር መስራት ነው አንደኛው። ሌላው ደግሞ አቃቂ ወንዝ በሚጸዳበት ጊዜ የተለያዩ አይነት ለምሳሌ ሬስቶራንቶችም ሆኑ የተለያዩ አይነት የመዝናኛ ቦታዎች ሊከፈቱ ይችላሉ። ስለዚህ እንደ ስንደት አይነት መንገዶችን ማመቻቸት ይሆናል። ሌላው ደግሞ ከትልልቅ ኢንዱስትሪ ጋር መስራትም ያቀድነው ነገር ምንድን ነው? አንዳንድ ትልልቅ ኢንዱስትሪዎች ወደ ቆሻሻቸውን ወደ አቃቂ ወንዝ ውስጥ ይጨምራሉ። ስለዚህ ያንን ከማድረግ በተለያየ መንገድ ቆሻሻዎችን ወደ አቃቂ ሳይሆን መልሶ ለራሳቸው ለኢንዱስትሪ መልሶ የመጠቀም ስራዎችን እንዲሰሩ ያለውን ህግ በመተከል በመከተል ንፈን ስራዎችን እንዲሰሩ ኤንካሬጅ ማድረግ ነው። ሚካኤል ወደ አንተ ልምጣ። በተለይ ጥቃቅንና አነስተኛ እንዲሁም መካከለኛ የንግድ ድርጅቶች የሚያስፈልጋቸውን የገንዘብ ክፍተት ተመልክተ ነው፣ ችግሩን እንዴት አየኸው? እሱን ደግሞ የራስህ እልባት ልታበጅለት እንዴት ስራ እንደጀመርክ ንገረን እንግዲህ ከኔ በኩል ምንድን ነው መጀመሪያ በአጠቃላይ ይሄ የአነስተኛ የገንዘብ ተቋማት የሚለውን ነገር ከረጅም ጊዜ በፊት እንዲሁ የመመረቂያ ጽሑፍ በማዘጋጅበት ጊዜ ነው ለመጀመሪያ ጊዜ እንዲሁ ባንግላዴሽ ውስጥ ሌላ ሀገር፣ እንዴት በገጠር ቦታ የሚገኙ በተለይ ደግሞ በድህነት ውስጥ ያሉ ሴቶችን እንዴት ባንክ መጠቀም አይችሉም? ለምን? ማስያዣ የላቸውም። ስለዚህ እነሱ እንዴት የራሳቸውን ማህበር ተጠቅመው ወደ ባንክ ወደ ገንዘብ አገልግሎት እንደመጡ ስናነብ፣ ከጓደኛዬም ጋር እንዲሁ በዛ ኤሪያ ላይ ስንሰራ፣ እኛ ሀገር ደግሞ ሲመጣ እንዲህ ብዙ አማራጭ የገንዘብ አገልግሎት ማግኛ ብዙ የለም። ለዚህ ነው ሰው በራሱ አንዳንዴ እቁ፣ ከዛ ሌሎች አማራጮችን እየተጠቀመ ንግድ ስራ የሚጀምረው ወይ የሚያስፋፋውና በኋላ ግን ቀስ በቀስ በመንግስትን በኤንጂኦን በኩል ወደ ሰላሳ የሚጠጉ የማይክሮ ፋይናንስ ወይም አነስተኛ የገንዘብ ተቋማት ተቋቁመዋል። ግን ብዙዎቹ ስናያቸው ልክ እንደዚህ በኤንጂኦ መልክ በእርዳታ ገጠር አካባቢ ላሉ ጥቃቅን የሆኑ ብድሮችን ነበር በብዛት ሲሰጡ የነበረውና እኔ በዙሪያ የሚያሉ የእኔም ጓደኞች ትንሽ ከመሬት ተነስተዋል። በሆነ ከዘመድ የሚሆን ከራሳቸው በተለያየ መልኩ ተነስተው ስራውን ጀምረውት ግን የሚፈልጉት የገንዘብ መጠን ማደግ ሲጀምር እንግዲህ ያው ማደግ ስንል አንጻራዊ ነው። ግን ሪሌቲቭሊ እንደዚህ ከሀምሳ ሺህ ወደ መቶ ሺህ ከፍ እያለ ሲሄድ፣ በብዛት ገበያ ላይ ያሉት የገንዘብ ተቋማት እነዚህ ማይክሮ ፋይናንስ የሚባሉት እዛ ደረጃ አልደረስንም እያሉት ይመልሷቸዋል። ወደ ባንክ ሲሄዱ ደግሞ ባንክ ጋር ብንሄድ ሀምሳ ሺህ መቶ ሺህ ሁለት መቶ ሶስት መቶ ብንል ብዙም አፒታይቱ የለም ከባንክ በኩል እንዲህ አይነት ብድሮችን ለመስጠት ለምን እነስ ራሱ ቢሉ የባንክ ክራይቴሪያ ቋሚ ንብረት ቤት ሊኖርህ ይገባል በብዛት ስለዚህ ኦልሬዲ ቤት አለህ ማለት በኢትዮጵያ ሁኔታ ካየነው ሚሊዮነር ነህ ማለት ነው ቢያንስ እንደው ከአንድ ሚሊዮን በታች የሚያወጣ ቤት ሲስዴስ የለም ስለዚህ መሀል ላይ ያሉ ሰዎች በምን መልክ አድሬስ መደረግ ይችላሉ ብለን ስናስብ ለምን ህጉ ይፈቅዳል ትንሽ የካፒታሉ መጠኑን መነሻውን ብቻ ከፍ ማድረግ ነው የሚያስፈልገው በዛ መልኩ ቢያንስ ቢያንስ እኛ እንደው ከሀምሳ እስከ መቶ ሺህ ብር በመስጠት እንጀምርና በሂደት እያደገ የሚሄድ አይነት አገልግሎት መስጠት ለምን አንጀምርም ብለን ዛሬ ሶስት አመት አካባቢ ለመጀመር አሰብን ግን ያኔ ደግሞ እኛም እንግዲህ ወጣት ነው እና ሚኒመም በህጉ ያ የሚጠየቀው ሁለት ሚሊዮን ብር ነበር ለማቋቋም እሱም የለንም እኛ ደግሞ ሁለት ሚሊዮን ብር ቢሆን መስጠት የምንችለው ብድር አሁን ተመልሶ ትንሽ ስለሚሆን ሚኒመም አስር ሚሊዮን ብር ይዘን እንጀምራለን ግን እኛ እንኳን አስር ሚሊዮን ያው መቶ ሺህ ብርም አልነበረንም እና በዛ ሰዓት ምን አደረግን? ለምን አክሲዮን አንሸጥም በሚል በፐብሊክ ሚዲያም እያስተዋወቅን የራሳችንን ኔትወርክ በመጠቀም ወደ አስራ አራት ነጥብ ሰባት ሚሊዮን ብር የሚጠጋ የተፈረመ ካፒታል፣ ከዚህ ውስጥ በአሁኑ ሰዓት ደግሞ ከአስራ ሁለት ሚሊዮን ብር በላይ የተከፈለ ሆኖ አሁን ሁለት አመት አካባቢ የሆነ ነው ስራ ከጀመረ። ያንን ግሩፕ አድሬስ የሚያደርግ ሚዲየም ሳይዝ የሆነ ብድር እንሰጣለን። ከታች በጣም ዝቅ ያላለ ወደ ላይም ደግሞ ከፍ ያላለ መሀል ላይ ላሉት የብድር አገልግሎት እየሰጠን ነው። ብዙ ጊዜ አጭር ጊዜ ብድር ነው የምንሰጠው። በሂደት ግን ለጀማሪ ኢንተርፕርነሮችም ለሌሎችም የሚሆን ረዘም ያለ ና የኮላተራል ሪኳይርመንቱም የማስያዣውም ቀነስ ያለ አይነት ብድር ለመጀመር እያሰብን ነው በጣም እናመሰግናለን እንግዲህ ጊዜያችን እያለቀ ነው በጣም በአጭር በአጭሮ የምትመልሱት አንድ ጥያቄ ላንሳላችሁ ና ውይይታችንን እንጨርሳለን ሚካኤል በአንተ ልጀምር ከሩቅ ከአዲስ አበባ ስለሆንክ አንድ ሰው ስራ ፈጣሪ ለመሆን ከሚያስፈልጋቸው እንደ ወሳኝ ሁለት ነገሮች ምን እንደሆኑ በጣም ባጭሩ ቃላቶች ሊሆኑ ይችላሉ። እንግዲህ ያው ስራ ፈጣሪ ተብሎ ዲፋይን ማድረግ አይቻልም። በቃ እነዚህ እነዚህ ነገሮች ከተሟሉ ስራ ፈጣሪ ነህ፣ እነዚህ ከሌሉህ ግን በቃ ስራ መፍጠር አትችልም፣ ወይም ራስ ቢዝነስ መጀመር አትችልም የሚባል ነገር ባይኖርም እኔ በግሌ እንዳየሁትና በየቀኑ ደግሞ እኛ ጋር ከሚመጡት አብዛኞቹ ስራ ፈጣሪዎች እንዳየሁት ከሆነ የመጀመሪያው ነገር ቪዥን በቃ የምትሰራው ነገር ራዕይ ያስፈልጋል። አዎ ራዕይ ማለት ነው። አንድ ያየኸው አይነት ክፍተት ይኖራል። ይሄ እንዲህ እንዲህ አይነት ችግር አለ፣ ክፍተት አለ። ያ ክፍተት ደግሞ እኔ በዚህ መልክ አገልግሎትም ከሆነ አገልግሎት፣ ምርትም ከሆነ ደግሞ ምርት አምርቼ ልሞላው እችላለሁ ብለህ የሆነ ራዕይ ከታየህ ያ ነው የመጀመሪያው ነገር። ዝም ብለህ ከሆነ ሰው ኮፒ አርገህ የምትጀምረው ነገር ከሆነ ለእኔ ያ ስራ ፈጣሪነት ወይም ኢንተርፕሪነርሺፕ አይባልም። ለምን? ማንም ሰው ኮፒ አድርጎ መቀጠል ይችላል። ግን ወደ ሚልሀ ሊሄድ አሁን ጊዜያችን በጣም አጭር ነች። በጣም ባጭሩ ሚልሃ፣ በስራ መፍጠርም ሆነ ነገሮችን ለመለወጥ ከሚያስፈልጉ እንደ ሁለት ነገሮች አጠር አርገሽ የምታያቸው? እሺ፣ ያው ሚካኤል እንዳለው ብዙ ነገሮች አሉ። አንድ ወይ ሁለት የምትለው ነገር የለም። ግን እኔ ካለሁበት ሴክተር ሳስበው ያለውን ችግር እንደ አንድ ችግር ስታይ ስትመለከተው እንደ ኦፖርቹኒቲ መውሰድና ያንን ችግር ለመፍታት ምን አይነት ስራ መፍጠር እችላለሁ ብሎ ማሰብ የምትችል አይነት ሰው ከሆንክ ልትፈጥር ይችላለህ። አንድ ዌስት ማኔጅመንትን ብንወስድ ለምሳሌ ዌስት ማኔጅመንት በጣም ከትንንሽ አንስቶ እስከ ትልልቅ ቢዝነስ መሆን የሚችል ነው። ከተለያዩ አይነት ዌስቶች ፈርቲላይዘር መፈጠር ይቻላል፣ ፕላስቲክ በለት መፈጠር ይቻላል። ስለዚህ ከትንሹ አንስቶ እስከ ትልልቁ አይነት ቢዝነስ መስራት ይቻላል። ስለዚህ ችግርን ከችግር ወደ ሶሉሽን መምጣት አይነት አስተሳሰብ ሊኖር ይችላል። በጣም ጥሩ እናመሰግናለን። እንግዲህ ዛሬ የተወያየ ነው የዓለም የወጣቶችን ቀን አስመልክተን ነው ውይይታችንም። በፌስቡክ ከመላው አፍሪካ ከመጡ የያሌ የማንዴላ ዋሽንግተን መርሃ ግብር ሰዎች ጋር እንወያያለን። ምንድን ነው በሁለት ነው ተከፍሎ ውይይቱና ምንና ምንድን ነው ዛሬ ውይይቱ? ዛሬ እንግዲህ በስራ ፈጣሪነት የሚያተኩር አለ በአካባቢ ጥበቃና እንደዚሁም ደግሞ ዘለቄታ ያለው ልማት በማምጣት ድህነት እንዴት መቀነስ ይቻላል በሚል ውይይት የሚያደርጉ ናቸው። ሰአቱ ከምሽቱ አንድ ሰዓት ተኩል ጀምሮ እስከ ሁለት ሰዓት ተኩል ነው በኢትዮጵያ ሰዓት አቆጣጠር። ማነው? ከምሽቱ ሁለት ሰዓት ተኩል እስከ ሶስት ሰዓት ተኩል ባለው ጊዜ ይቅርታ፣ ከሁለት ሰዓት ተኩል እስከ ሶስት ሰዓት ተኩል ከኬንያ፣ ከዩጋንዳ፣ ከሌሶቶ እንደዚሁም ከአንጎላ፣ ከጊኒቢሳው፣ ከኢትዮጵያ በርካታ ሰዎችን ይዘን ዝምባብዌንም ጨምረን ውይይት እናደርጋለን። አትቢያ ማሀሪክ ላይ እንድትጠብቁን ሁላችሁንም እንጋብዛለን። ተከታተሉ። እናመሰግናለን። ሚልሃ ደስታና ከአዲስ አበባ ደግሞ ሚካኤል አዲሱ አሁን ወደ ዲጄ ፋቶ ለመልሳችሁ፣ አሁን ወደ ሙዚቃ ሙዚቃ ልንጋብዛቸው ተዘጋጅተናል። ሞክቢል ዝግጁ ነው። ሁሉም ሀገሬ የተሰኘ አዲስ ሙዚቃ ነው የያሬድ ነጉ። እሱን እናደርሳለን ወደ እናንተ። ዲጄ ፋቶ ኖክ ሰማ ጊዜር ጋቢና ቪኦኤ ሁሉም ሀገሬ አንድ ነበር ወጉድሮም ያገር የሰው ጉራጌ በስራ አስተሳሰረና ህዋ አነገሰው ሰርጉን ወጃ ማርጎ ይኸው ነሰነሰው ነሰነሰው።

Madari <laughs> am

anti yene es kibahleh lew tefrahn la sayish Abe sakota tim, uhulu handi no.

ይባላለሁ የህብረተሰብ ጤና ባለሙያ ነኝ ፎከስ ማድረገው የእናቶችና የህፃናት ጤና ላይ ነው በሁለተኛ ደረጃ ደግሞ የፐብሊከልስ ፒኤችዲ ተማሪ ነኝ የመጀመሪያ ዓመት ሜንተርሺፕ ላይ ዊሜን ኢምፓወርመንት ላይ እንደዛ እንደዛ ነገሮች ላይ ሞር ለመስራት አስባለሁ አንድ ላይ ለመስራት እናስባለን ትምህርት ሲስተሙ የስራ ፈጣሪነትን የሚያበረታታ ተማሪዎች ተምረው ስራ ለማግኘት ወይም ደግሞ የሚያገኙት ስራ የተማሩት አይነት ትምህርት አፕላይ እንዲያረጉ የማያስችላቸው ከሆነ በጣም ተስፋ መቁረጥን እና የወጣቱን የሞራል መውደቅን ያስከትላል እና የትምህርት ሲስተሙ ራሱ የስራ ፈጣሪነትን የሚያበረታታ መሆን አለበትም ብለዋል። ሞለሊ በላይ ይባላለሁ በጎንደር ዩኒቨርሲቲ የሶሲዮሎጂ መምህር እና የዩኒቨርሲቲው የቀድሞ ተመራቂዎች ግንኙነት ዳይሬክተር ነኝ። ወጣቶች ቪዥነሪ መሆን አለባቸው። ያን ነገር ህልማቸውን ለማሳካት ጥረት ያስፈልጋል። ዝም ብሎ የሚመጣ ነገር እንዳልሆነ መናገር እፈልጋለሁ። አድማጮች የምታደምጡት የአርቡን ጋቢና ቪኦኤ ፕሮግራማችን ነው። እንግዲህ ማስተናገዳቸው የነበርኩ ዲጄ ፋት ነኝ። እንዳደመጣችሁት በዚህ አመት የያሌ ወይም የማንዴላ ዋሽንግተን ተሳሳሾች ጋር ያደረግናቸውን አጠራጥር ያሉ ቃለ ምልልስ ምን እንደሚሰሩ፣ ምን እንዳሰቡና አሁን ከዚህ ደግሞ መጥተው ምን እንዳገኙ ነበረ ያስደመጥናችሁ። እናንተም እንግዲህ ለሚቀጥለው አመት ጉግል አድርጋችሁ ማንዴላ ዋሽንግተን ፌሎሺፕን እዛ ላይ አፕላይ አድርጋችሁ የሚቀጥለው አመት ደግሞ በጣም በአሁኑ ሀምሳ አንድ ነበር የመጡት የሚቀጥለው አመት ደግሞ በጣም እንደዚህ የበራላቸው ብዙ ኢትዮጵያኖችን እናያለን ብለን ተስፋ እናደርጋለን። እንግዲህ የዛሬው ፕሮግራማችን እስካሁን ይህን ነበረ። አንድ ሙዚቃ አለኝ መሰናበቻ። ያዘጋጀውላችሁ አዲስ ሙዚቀኛ ነው ጂ ይላል፣ ከዛ መሳይ ከበደ ነው ስሙ። አገኘኋት የተሰኘ ሙዚቃ አለ። ትናንት ስላጫው ስላችሁ ሞክሬ ነበረ፣ ግን ጊዜው ስላል በቃ አልጨረስ ነውም፣ ዛሬ ግን ጨርስ እናደረገዋለን። መልካም ቅዳሜና እሁድ እመኝላችኋለሁ። በቴክኒክ በኩል ኢንጂነሬና ፕሮዲውሰሬ ሲያግዙ ነበሩ። ሞክቢል ያብረው ይባላል። እና እንግዲህ በዚህ እንሰናበታችኋለን። ከጋቢና ቪኦኤ አገኘ ውዋት ሚሊዮን ጋብዜ ዲጄ ፈቱ ለስጋው Thank መኑ ከመሄዋን መኑ ከመሄዋን መኑከመሄዋን መኑ ከመሄዋን አንቺ ወዲያ ሆንሽ ቀልቤን ሰራቂ እኔ ጉጉ ሆኜ አንቺን ጠባቂ አንቺ ወዲያ ሆንሽ ቀልቤን ሰራቂ እኔ ጉጉ ሆኜ አንቺን ጠባቂ ማነው እንደ ፍቅር ያንጀት የሚያደርሰው ከቻረገሽ ድንገት የምወድሽን ሰው ፍቅር ያለው ልቤን ስትሄድ እንዳልከፋኝ ሳገኝሽ በደስታ የማረገው ጠፋኝ። አገኘሁ አገኘኋት እንደተመኘኋት አገኘሁ አገኘችኝ እንደናፈቀች አገኘሁ አገኘኋት እንደተመኘኋት አገኘሁ አገኘችኝ እንደናፈቀችኝ ማማሬ ማማሬ ማማሬ ማማሬ ማማሬ ማማሬ ባንቹኗል ፍቅሬ አገኘሁ አገኘኋት እንደተመኘኋት አገኘሁ አገኘችኝ እንደናፍቅች አገኘሁ አገኘኋት እንደተመኘኋት አገኘሁ አገኘችኝ እንደናፍቅች መኑ ከመሄዋን መኑ ከመሄዋን መኑ ከመሄዋን አንቺ ወዲያ ሆንሽ ቀልቤን ሰራቂ እኔ ጉጉ ሆኜ አንቺ ጠባቂ፣ አንቺ ወዲያ ሆንሽ ቀልቤን ሰራቂ እኔ ጉጉ ሆኜ አንቺ ጠባቂ፣ አይሰስ ለራሱ ሕመኞቴ ደጉ ተመኘሽ ለሹመን ልቤ እንደማረጉ አንቺ ልባ አዋቂ መቼም ድንቃ ያጠች እድሜሽ ረጅም ነው ስናፍቅሽ መጣሽ አገኘሁ አገኘኋት እንደተመኘኋት አገኘሁ አገኘችኝ እንደናፈቀች አገኘሁ አገኘኋት እንደተመኘኋት አገኘሁ አገኘችኝ እንደናፈቀች